የድሬዳዋ ዩኒቨርሲቲ ትምህርት መጀመሩን አስታወቀ። አዲስ ቸኮል ዝርዝር ዘገባለው። የድሬዳዋ ዩኒቨርሲቲ ካለፈው ሰኞ ጀምሮ ትምህርት መጀመሩንና ተማሪዎችም ቀስ በቀስ ወደ ትምህርታቸው እየተመለሱ መሆናቸውን የዩኒቨርሲቲው ፕሬዚዳንት ዶክተር ያሬድ ማሙ አስታውቀዋል። ትምህርት ተጀምሯል። ከትናንትና ወዲያ ከሰኞ ጀምሮ ተጀምሯል። ግን ምንድን ነው ያው የመጀመሪያ ቀን ብዙ ሰው የለም። ትናንትና ጥሩ ነው። ዛሬም የተሻለ ነው። ይሄ እንደዚህ ትምህርት ሲቋረጥ ከዚህ በፊትም ያለ ያየነው ነገር በአንድ ቀን ግጥም ብለው አይመጡም። ተማሪዎች እያዩ ነው። ለምሳሌ የምር ተጀመረ ወይ፣ በደቡብ መገባት ተጀመረ ወይ ምናምን በሚል ነገር ነው። ከጠና ወደ ቀን ጥሩ ነው። አሁን ትናንትናም ጥሩ ነበር፣ ዛሬም ጥሩ ነበር። ክላስ ተጀምሯል። ይህንን በተለያየ ትን በጠራ ነው መሰረት ነው ግን ወደ ቤተሰቦቻቸው የሄዱ ልጆች አሉ። አይፈረድባቸው። ምክንያቱም ከነበረው ስጋት እና ድንጋጤም ሁላችንም ምናል እንኳን ተማሪዎች ላይ ማለት ነው ነገር ስታስበው ቢደናገጡ ወደ ቤተሰቦቻቸው ቢሄዱ፣ ቤተሰብም ቢሆን የተለያየ ክፍለ ሀገር ያለ ቤተሰብም ቢሆን ትምህርቱ ይቅር እንጂ አንተና ማለቱ አይቀርም። ያንን በደንቡ እንረዳለን። ይሄንንም ሳምንት እንዲመለሱ እንጠብቃለን። ሰኞ ግን ሁሉም ተሟልቶ ይቀጥላል መማር ማስተማሩ። አሁን ግን ክላስ በሙሉ ተካሄደ ነው። በዛሬ ሁለት ጠዋት ባደረጉት ቅኝትም የተወሰኑ ተማሪዎች ደብተር ይዘው ወደ መማሪያ ክፍሎች ሲሄዱ ተመልክቻለሁ። ከሳምንት በፊት አንድ ሺ ሶስት መቶ ገደማ የሚሆኑት ተማሪዎች ስላሴ ቤተ ክርስቲያን ተጠልለው የነበሩ ሲሆን ዛሬ ግን በቤተ ክርስቲያን ውስጥ ተማሪዎች የሉም። ስሟን መግለጽ ያልፈለገች ተማሪ ከትላንትና ጀምሮ ቤተ ክርስቲያን ማደር አትችሉ መባላቸውን ትገልጻለች። ሆኖም አብዛኞቹ ተማሪዎች አስቀድመው ወደ የቤተሰቦቻቸው ወይም ወደ ዘመዶቻቸው ሄደው እንደነበር ነው ተማሪዋ የምትገልጸው። ሌሎች ተማሪዎችስ የት ሄዱ? ትምህርትስ ጀምሯል? የሚለውን ስሙን መግለጽ ካልፈለገ ተማሪ ጠይቄ ነበረ። ወደ ክላስ የሚገቡ ተማሪዎች አሉ፣ ግን በቁጥር አምስት ስድስት ምናምን ቢሆኑ ነው። አብዛኞቹ ተማሪዎች ለምንድን ነው የማይገቡት? ምክንያቱም ፍራች አለ። እንደዛ ነው። የማይገቡ ተማሪዎች ደግሞ ሁሉም እየሄደ ስለሆነ ሀሙስ ምናምን የሚሉት ጓደኞች አሉ። አንዳንድ እንሄዳለን ሲሉ የነበር እነሱም እነሱ ይሄው። እንዴት ነው አሁን መማር የሚቻለው? እነሱ መግለጫ ተደርጎ እነሱ ቢመጡ ሁሉም ሊገባ ይችላል። እንጃው። ሌላ ተማሪ ቤትን ሄዶ ማን ነው ገብቶ የሚማሩ እዚህ ያሉትስ? አሁን ባለፈው መጀመሪያ ጥቃቱ የደረሰ ሰሞን ቤተ ክርስቲያን ላይ አንድ ሺ ሶስት መቶ ገደማ የሚሆኑ ተማሪዎች ነበሩ ተጠልለው የነበሩት። አሁን እነኛ ተማሪዎች የት ነው ያሉት? እነሱ ተማሪዎች አንዳንድ ይሄዱም አሉ፣ ተከራይተው ይኖራሉ ዘቦዋና አካባቢ ማለት ነው። ቤተካሪ ለምንድን ነው ወደ ግቢው መግባት የማይፈልጉት? እንደዚህ አካባቢ ያሉ የክልል ተማሪዎች እየደገፉ ስላልሆነ ማስተማመኛ የላቸውም ለመግባት የብዙዎቹ ተማሪዎች ስጋት የደህንነት ዋስትና ጦት ነው። ዶክተር ያሬድ ግን አሁን በግቢ ውስጥ አስተማማኝ ጸጥታ አለ ይላሉ። የተማሪዎችን ስጋት ለመቅረፍም ጊዜያዊና ዘላቂ መፍትሄዎችን እየዘረጋን ነው ብለዋል። ማድረግ የያዝነው ነገር ብዙ ነው። ከዚህ በፊት ያለው ይህ ትራዲሽናል አፕሮች መጠንቀቅ ያለብንን ጸጥታውን ማስጠበቅ ያለብንን ያህል እስከ ጫፍ ሄደን መከላከያም አለ፣ ፌዴራልም አለ፣ የግቢውን ፖሊስ አለ። አሁን ራይት ነው እያናገርኩ ግቢ ውስጥ ግን ጎን ለጎን ዲጂታል ሶሉሽንም ለመስጠት እያስብን ነው። ለምሳሌ ሲሲቲቪ ካሜራ፣ የደህንነት ካሜራ እሱ ዘላቂ መፍትሄ ይሆናል። የዛን ያህል የመታወቂያ ሲስተሙን ደግሞ ዲጂታል ማድረግ ይሄ ዋን ካርድ ሲስተም አለ። እስከ ዶርምህ ምናምን ራስህ ብቻ እንድትጠቀምበት የሚያደርግ ከበር ጀምሮ እነላይብረሪ፣ እነካፌ እንደዚህ አንዳንድ ቦታዎች አሉ አለ ያንን ለማድረግ ይሄ እንግዲህ የጠቅላይ ሚኒስትሩም የጠቆሙት አቅጣጫ ነው። እኛም እንደ ዩኒቨርሲቲ ለምሳሌ በጀት ባኒዝንለትን የደህንነቱን ባኒዝን ግን ማድረግ አለብን። እሱን እናደርጋለን። ከዚህ በፊት እንትን እንደተባለው ዝም ብሎ የጥበቃ ቁጥርና አይነት ማብዛት ብቻ ሳይሆን ዲጂታል ሶሉሽንን ማምጣቱ ላይ እንረባረባለን። ስራ ኦልሬዲ ተጀምሯል። ፕሮፖዛሉ እጃችን ላይ ገብቷል። ዶክተር ያሬድ የማንኛውንም ተማሪ የደህንነት ስጋት ለመቅረፍ ጊዜያዊ እና ዘላቂ እርምጃዎችን ለመውሰድ እና ከተማሪዎች ጋር ለመተባበር ዝግጁ እንደሆኑ ነው የሚናገሩት። አክለውም ከሳምንት በፊት አንድ ተማሪ ሞቱ፣ አስራ ሁለቱ በቆሰሉበት ጥቃት ተሳታፊ ናቸው ተብለው የተጠረጠሩ ተማሪዎች በፖሊስ ቁጥጥር ስር እንደሚገኙና ዩኒቨርሲቲውም ወደፊት እርምጃ እንደሚወስድ ይናገራሉ። በጸጥታ አካላት በኩል ተከሄደበት ያለ ነገር አለ። ለምሳሌ ሀያ ሁለት ልጆች እና ምናልባት እንግዲህ ይሄ ቁጥር ሊጨምርም ይችላል። ቁጥጥር ስር የዋሉ ልጆች እንዳሉ ነው መረጃው ያለኝ። እነማን ናቸው እነማን ናቸው አላቅም። ፖሊስ በደንቡ እየሄደበት እንደሆነ ግን ቁጥሩ መረጃው አለኝ ሀያ ሁለት ከተባለ በኋላ ከዛ በኋላም ሊጨምር ይችላል አይችልም አላቅም። ግን የተጠረጠሩ ልጆች ተይዘዋል። በልጃችንም በተማሪያችን በልጃችንም ህልፈት የተጠረጠሩ ልጆች እንደተያዙ መረጃው አለኝ። በግቢ ደረጃ ግን የሚጠየቁ ልጆች አሉ። አሁን በየቦታው ኮም ብለው የሚያነሳሱ ልጆች አሉ። ተማሪዎች የጊዜ ጉዳይ ነው የምል። አሁን ክላሱ ይጀመር ይረጋጋ፣ ሁሉ ነገር እየተካሄደ ወደ ትራክ እንመለስ፣ ወደ ኖርማሉ ትራክ። ከዛ በኋላ የትኛውን ግሩፕ ማን ነው እያነሳሳ ያለው? የትኛውን ግሩፕ ማን ነው እያነሳሳ ያለው? ምንም ከዙ የሚደበቅ ነገር የለም መምህራንም ጋም ተማሪዎች ጋም በተለያየ ሌቭል ያለ ማንም ማንም ይሁን ማንም ማለት ነው ከእኔ ጀምሮ ይሄንን ቁጭ ብለድ በሰለጠነ መንገድ ዩኒቨርሲቲው ይመለከታል። በቀጣይ በተማሪዎች መካከል መቀራረብና ስምምነት ሊፈጥሩ የሚችሉ እንቅስቃሴዎች እንደሚደረጉ ተማሪዎች ምሁራዊ የውይይት መድረኮች እየተዘጋጁ ሀሳቦቻቸውን በእነኝህ መድረኮች በሰላማዊ መንገድ እንዲገልጹ እንደሚመቻችም ዶክተር አሪ ተናግረዋል። እስከዚያው ግን ጠንካራ የጸጥታ ጥበቃ በማድረግ የመማር ማስተማር ስራው እንደሚሰራና ትምህርት ከተጀመረ በኋላም ዘግይተው ለሚመጡ ተማሪዎች የማካካሻ ትምህርት እንደሚሰጥ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ